የደብረ ማርቆስ ከተማ የሀገር ሽማግሌዎች በትላንትና ዕለት መጥተው የተፈጠረው ችግር ለማብረድ የመኮረ ቢሆንም ከእርቅ ስነ ስርዓቱ በኋላም ቢሆን የግጭት ስጋቶች በመኖራቸው በዛሬ ዕለት ግቢው ለቀው ወደ አዲስ አበባ መጓዛቸው የዩኒቨርሲቲው ተማሪዎች ገልጸውልናል። በደብረ ማርቆስ ዩኒቨርሲቲ ተመራቂ ተማሪ መሆኑ የነገረን ስሙ እንዲጠቀስ ያልፈለገው የአምስተኛ ዓመት ተማሪ ስለ ሁኔታው ይናገራል። ናትና የነበረው ዝም ብለን ምግብ ያመጣልና የቆየ ነው፣ ሶስት ቀን ሙሉ ማለት ነው። ከዛ ዝም ብለን ቆየን ትናንትና ከትናንት ወዲያ እንትን የሀገር ሽማግሌ መጥተው ነበር። ከዛ ከእነሱ ጋር ተስማማንም ና ትናንት ደግሞ ድጋሚ መጡ። ድጋሚ ሲመጡ ይቅርታ እንደዚህ ያስከፍተናቸዋል ምናምን ብለን እርጦ፣ ግን ምንም ምንም ደስ አይልም። በቃ የሆነ በስራቸው የሚያመች ነገር ነው የሚያደርጉት። የእኛ ሀሳብ ራሱ በደንብ አልተቀበሉም በዩኒቨርሲቲው ፕሬዚዳንቱን ሽማግሌዎቹ ራሱ። ከዛ እንደዛ ነበር ትናንት። አብረን ካፌ ገባን፣ ዶርም አደርን፣ ጠዋት ተነስተን መጣን ወደዚያ። አሁን ምንድን ነው የተለየ ስጋት ያለው ምናልባት ሀገር ሽማግሌዎቹ አስታርቅን ካሉ ከዚህ በኋላ ምን እንዳይፈጠር ሰጋላችሁ? አሁንም በቃ እኛ የነሱ የተማሪዎቹ አስተያየታቸው በጣም ነው የሚያስፈራ። መፍትሄ እስካሁን አልመጣልም። መፍትሄ ቢመጣ የእነሱ የመንግስት መፍትሄ እኮ ያው ጸጥ ኃይሎች ይገባሉ ነው። ጸጥ ኃይል ደግሞ ጸጥ ኃይል እያለ ነው። ያ ልጅ የተሰዋብን እያዩ ተማሪዎች እያዩ ነው። በቀን በጠራራ ፀሐይ ነው የሞተው ልጅ። ስለዚህ ይሄ እንዴት እኛ አስተማማኝ አይደለም። ሌላው ዛሬ ዘጠኝ ሰዓት አካባቢ ከሌሎች ተማሪዎች ጋር ግቢው ለቆ አዲስ አበባ መድረሱን የነገረን ተማሪ በበኩሉ በዩኒቨርሲቲው መቆየት አስጊ ስለሆነ ግቢው ለቀናል ይላል። ኣርባዕተ መኪና ተበጊስና ካብ ማርቆስ ሰለስተ መኪና ኣትና ኒና ሕ ኣውሱ ዝስራ ሓንቲ መኪና እውን ሕዚ ኣትያላ ኣብ ጉልለ በፂሓላ ከማርቆስ በአራት መኪኖች ተጭነን ነው የተነሳነው። አሁን ሶስቱ መኪኖች አዲስ አበባ ደርሰዋል። የቀሩት ደሞ አሁን እየመጡ ነው። አብዛኞቻችን የትግራይ ተወላጆች ነን። ሌሊት አስር ሰዓት ተኩል ላይ ግቢው ለቀን ወጠናል። ሌሎች ከኦሮሚያ ክልል ወደ ዩኒቨርሲቲው የገቡ ተማሪዎችም ጠዋት ግቢውን ለቀው ሲወጡ የፌዴራል ፖሊስ ደርሶ እንደመለሳቸው ሰምተናል። እዛው አካባቢ ስጋት ስላለ አሁንም ተማሪው ተበትኖ ነው ያለው። በአጠቃላይ ግቢው አሁንም አልተረጋጋም ያሉ በዚህ ጉዳይ ላይ አስተያየታቸው እንዲሰጡን የጠየቅናቸው የደብረ ማርቆስ ዩኒቨርሲቲ ፕሬዝዳንት ዶክተር ታፈረ መላኩ በበኩላቸው የሚባለውን ያክል ስጋት በዩኒቨርሲቲው እንደሌለ በመጥቀስ ግቢው የለቀቁ ተማሪዎች አረጋግጠው ለመመለስ እየሰራን ነው ይላሉ። አንደኛ አሁን ባለን መረጃኛ ከትግራይ ክልል የመጡ ልጆች ነው። እንደሱ አይነት መረጃ ያለን ከአራት ሰዓት አምስት ሰዓት በኋላ ነው የሰማነው። የሀገር ሽማግሌዎች ላይ አንድ ሶስት ሽማግሌዎች ነው እና የዩኒቨርሲቲው አመራሮች አሁን ዛሬ እየወጡ ነው ወደ አዲስ አበባ ከኦሮሚያ ክልል ምን የወጡ ያን ያህል ተማሪዎች አሉ ብያ ነው አልወሰድኩም። እኔ የሰማሁትኝ ባለ መረጃ ይሄን ያለው ስለዚህ፣ ትናንትና ከተዋየን በአጋጣሚ ላይ በየህንፃው ጋር ጸጥታ በቅርበት ይካተላል አንድ ነገር አልተፈጠረም። ማታም ምንም ነገርም አልተፈጠረም። የሚያስፈራ ነገር አልነበረም። ቀድመው ልጆቹ ልቀን ከሽማግሌዎቹ በፊት ትኬቱን ቆርጠውት ከነበረ በዛ መንገድ ነው የሚመስለኝ፣ ከሆነም እንጂ በፍጹም እንደሱ አደለም ብዬ ነው ማስበው። የተረጋጋ ሁኔታ ካለ ምናልባት ትምህርት የተጀመረበት አጋጣሚ ኖሮ ይሆን? አዎ፣ በተወሰነ ደረጃ ተጀምሯል። አሁን በህግ በተወሰነ ዲፓርትመንቶች ላይ የተወሰነ ነገር ትምህርት ተጀምሯል። ዛሬ አሁን ከሰዓት ደግሞ እንዲሁም የተሻለ ነገር አንዳንድ ነገር አለ የክላስ መጀመር ነገር አለው። ከሰው ሰዓት ተኩል በኋላ ከመምህራን ሁሉ ጋር አብረን እንዋያለን ውሎውን እንገመግማለን ነው ይሄን ያለው መረጃ። በደብረ ማርቆስ ዩኒቨርሲቲ ከተፈጠረው ችግር ጋር ተያይዞ የአንድ ተማሪ ህይወት ማለፉ ይታወሳል። ለዲብሊዩ ዘገባ ሚሊዮን ኃይለስላሴ መቀለ።